ወጣት አፍሪቃውያን አገራቸውን ለቀው በአደገኛው የባህር ጉዞ እንዲሰደዱ ከሚያደርጓቸው ምክንያቶች ዋነኞቹ ድህነትና ስራ አጥነት ናቸው። ዶቼቬለ በተደጋጋሚ በሬዲዮ በቴሌቪዥንና በማህበራዊ መገናኛ ዘዴዎች በወጣቱ ስጋትና ተስፋ ላይ የተለያዩ ወገኖችን አወያይቷል። በዚህ 77 ከመቶ በሚል ርዕስ ስር የሚቀርቡ ዘገባዎች ለወጣቱ የበለጠ ጊዜ ሰጥቶ ወጣቱ ራሱ እንዲናገርና ከሌሎች ወጣቶች ጋር እንዲወያይ መንገድ ይፈጥራል ይህም ስኬታማ እንደሆነ ባለፈው ሳምንት የተሰራጩ ዘገባዎች ምላሽ ያሳያል። ከጀርመን ውጭ ጉዳይ ሚኒስቴር ጋር በመተባበር ዶቼቨለ በአማርኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በሃውሳኛ በሶሃይልኛና በፖርቹጊዝኛ ዘገባዎቹን ያቀርባል። የአፍሪቃውያን የወጣቱ የፖለቲካ ተሳትፎም ከርዕሶቹ አንዱ ነው። አፍሪቃ ለበርካታ ዓመታት ስልጣን ላይ ያሉ መሪዎች አሏት። እነዚህ መሪዎች ወጣቱን በሚገባ ይወክሉ ይሆን? ከላይ በተጠቀሱት ቋንቋዎች የተሰራጩ ዘገባዎች ምላሾች እንደሚያመላክቱት ከሆነ ወጣት አፍሪቃውያኑ የመጪውን ጊዜ ኃላፊነት መረከብ ይፈልጋሉ። ስልጣን ላይ ያሉ መሪዎችም ስልጣኑን ለወጣቱ ትውልድ ቢያሸጋግሩ ይመርጣሉ። ማንም የሚወክለኝ የለም ይላል። ታንዛኒያዊ ወጣት ኢማኑኤል ቶቢ ለዱቼ ብለ እንደጻፈው ከሆነ በርካታ ወጣቶች ታንዛኒያ ውስጥ ስራ የላቸውም። ለትምህርት የወሰዱትን ብርድር እንኳን መክፈል አልቻሉም። በሳውዲ አረቢያ የሚኖሩ አንድ ኢትዮጵያዊም ለአማርኛው ክፍል በሰጡት አስተያየት የኢትዮጵያ ፖለቲከኞችም በእድሜ የገፉ እንደሆኑ ነው የገለጹት። ያረጁና የተሰጠሱ ሰዎች ናቸው ሀገሪቱን እየመራት ያሉት። ወጣቱን በተለያየ ነገር እየታፈነ ምንም ነገር ሳያደርግ ጊዜውንና ሀታ በትምህርትም ደረጃ ስታየው ጥሩ ተማሪ እንዳይወጣና በቃ የላሸቀ ትውልድ እየተመረተ እንደሆነ ነው የሚታይ። እያስረጁትና ለምንም የማይሆን ዜጋ እንዲወጣ ነው እየተሰራ ያለው የሚል ነው። የተመረጠ ባለፈው አመት የአፍሪቃ ህብረት የወቅቱ ሊቀመንበር ሆነው የተመረጡት አልፋ ኮንዴ ከዶቼ ቬለ ጋር ባደረጉት ቃለ መጠይቅ የአፍሪቃ ሀገራት በመልካም አስተዳደር ላይ መስራት እንዳለባቸውና ለወጣቱም አስፈላጊ ነገሮች መሟላት እንዳለባቸው ተናግረዋል። የሰባ ዘጠኝ አመቱ ኮንዴ ላለፉት ሰባት አመታት የጊኒ ፕሬዝደንት ሆነውም በማገልገል ላይ ይገኛሉ። ራሳቸው ግን ስልጣን መልቀቅ ይገባቸዋል ብለው አያምኑም። ችግሩ የእድሜ ጉዳይ አይደለም፣ ይልቁንስ ወጣቱ ምን ይፈልጋል የሚለውን ነገር ማወቁ ነው ወሳኙ ነገር። ሰላሳ ዓመት ሆኖም ለወጣቱ ምንም የማያደርግ ይኖራል። ሌላው ደግሞ ዘጠና ዓመት ሆኖት ለወጣቱ ብዙ አድርጎ ሊሆን ይችላል። እንደኔ እንደኔ ክርክሩ አቅጣጫውን የሳተ ነው። ይህ ግን በርካታ አፍሪቃውያን የሚስማሙበት አይደለም። እንደ ኮንዲ አይነት አቋም ያላቸውና ከሰባ ዓመት በላይ የሆኑ ፖለቲከኞች ጡረታ ቢወጡ ነው የሚሻለው ትላለች ካሜሮናዊዋ ሲሉ ታሞች ለዶችፈለ በሰጠችው የጽሁፍ አስተያየት። እንደ ወጣቷ ከሆነ ጊኒ ውስጥ እድሜያቸው ከሀምሳ በታች የሆኑ ብቁና የወጣቱን ፈተና ሊቀርፉ የሚችሉ ሰዎች አሉ። ዶችቬለ 77 ከመቶ በሚል ርዕስ በሚያቀርባቸው ዘገባዎቹ ከዚህ በፊት በትጋት ስደትን የሚመለከቱ ዘገባዎች ላይ እንደሰራው አያይዞ መቀጠል ይፈልጋል። ዶችቬለ ላለፉት 13 ወራት ከአጋር ጣቢያዎች ጋር በመሆን በስምንት የምዕራብ አፍሪቃ ከተሞች ስለ ስደት ምክንያቶችና መፍትያቸው ላይ ክርክር አካሂዷል። ይሁንና በሜዲትራኒያን በኩል የሚደረጉ ስደቶች አሁንም አላቁሙም። ስደተኞች በመንገድ ላይ ከሚደርስባቸው ሰቆቃዎች ጎን ለጎን ጉዳዩ የሚመለከታቸው ወጣቶች ሀገራቸው መቆየት እንዲችሉ በትምህርትና ስራ መስኩ ላይ መሻሻል መደረግ እንዳለበት በተደጋጋሚ አንስተው ተወያይቷል። በውይይቱም ላይ የመንግስት ተወካዮች፣ የሲቪክ ማህበረሰብና ሌሎች ምሁሮች ተካፍሏል። ብዙ ክርክር ያስነሳው ለምሳሌ ባለፈው ሳምንት ጋና ውስጥ የተካሄደው ውይይት ነበር። ሶስት መቶ የሚጠጉ አብዛኛው ወጣቶች የተሳተፉበት ይህ ውይይት ላይ ትልቅ ርዕስ ሆኖ የተነሳው ሊቢያ ውስጥ የሚካሄደው የባሪያ ንግድ ነበር። አብዛኞቹ የውይይቱ የቀጥታ ተካፋዮች የሚሆኑ ውይይቱን በቀጥታ በፌስቡክ የተከታተሉ የሚመክሩት ወጣቱ በህገ ወጥ መንገድ ወደ አውሮጳ ለመግባት ህይወቱን አደጋ ላይ ከሚጥል ሀገሩ እንዲቆይና የቻለውን ያህል ሀገሩን ለማሻሻል እንዲጠር ነው።